የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደርጋሉ የተባለው የሰላም ድርድር ስለመጀመሩ እስካሁን በይፋ የታወቀ ነገር የለም። ስለ ጉዳዩ የአሜሪካ ድምጽ ላነሳላቸው ጥያቄ አስተያየት የሰጡት የአፍሪካ ህብረት ኮሚሽን የፖለቲካ የሰላምና ደህንነት ጉዳዮች ኮሚሽነር ባንኮሌ አዴዮሌ ቀጥተኛ መልስ ባይሰጡም ሁለቱ ወገኖች ለማድረግ የጀመሩትን ጥረት እንደሚያደንቁ ገልጸዋል። የኢጋድ ዋና ስራ አስፈጻሚ ቃል አቀባይ ኑር መሐመድ መሐመድ ሼ ደግሞ ዛሬ ጠዋት በጽሁፍ በሰጡን አጭር ምላሽ እኛ የምናውቀው ንግግሩን የመጀመሩ ሂደት የላቀ ደረጃ ላይ እንደሚገኝ ነው ብለዋል። የኢትዮጵያ መንግስት፣ የኦሮሞ ነጻነት ሰራዊት እንዲሁም የሁለቱን ወገኖች ድርድር የምታስተናግደው ታንዛኒያም እንዲሁ ስለ ጉዳዩ ዝርዝር መረጃ ከመስጠት ተቆጥበዋል። በአሶሲየትድ ፕሬስ የተጠቀሱት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ግን ለዋናው ድርድር መንገድ የሚጠርግ ያሉት የመጀመሪያ ውይይት መጀመሩን ገልጸዋል። Kini dia bater. ዝርዝራለው በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ይደረጋል የተባለው የሰላም ድርድር ትናንት እንደሚጀመር ሁለቱም አካላት ያረጋገጡ ቢሆንም ድርድሩ ስለመጀመር አለመጀመሩ እስካሁን በይፋ የታወቀ ነገር የለም። በአፍሪካ ህብረት ኮሚሽን የፖለቲካ ሰላምና ጸጥታ ጉዳዮች ኮሚሽነር አምባሳደር ባንኮሌ አዴዬ ህብረቱ በአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚያከናውናቸውን ተግባራት በተመለከተ ዛሬ በበይነመረብ ለጋዜጠኞች መግለጫ በሰጡበት ወቅት በታንዛኒያ ይደረጋል የተባለው ድርድር ተጀምሮ እንደሆነ እንዲሁም ሂደቱ በምን ደረጃ ላይ እንደሚገኝ ከአሜሪካ ድምጽ ጥያቄ ቢቀርብላቸውም ቀጥተኛ ምላሽ አልሰጡም። ይሁን እንጂ ኮሚሽነሩ ለጥያቄው በሰጡት አስተያየት ችግሩን በሰላም ድርድር ለመፍታት የተጀመረው ጥረት የሚደነቅ እንደሆነ ገልጸዋል። ይህም እንደ አውሮፓውያኑ በ2030 ከግጭት ነጻ የሆነች አፍሪካን እውን ለማድረግ የተያዘ ያሉትን ግብ ለማሳካት እንደሚረዳ አመልክተዋል። Our goal is that we end silence the guns. ግባችን በ2030 የመሳሪያ ድምፆችን ሁሉ ዝም ማሰኘት እና ሁሉም ግጭቶች እንዲቆሙ ማድረግ ነው። ስለዚህ በኢትዮጵያም ይሁን በሌላ ማንኛውም የህብረቱ አባል ሀገር ለህዝቦቻችን ጥቅም ሲባል እንዲሁም አቅማችንን ሁሉ የምንፈልጋትን አፍሪካ እውን ለማድረግ ተግባር ላይ ለማዋል ይቻል ዘንድ ግጭቶችን ለመፍታት የሚወሰዱ እርምጃዎች የሚደነቁ ናቸው ብለዋል። ከኢትዮጵያ አልፎ ለመላው አፍሪካ ተምሳሌት እንደሆነ የገለጹት የፕሪቶሪያው ስምምነት በሀገሪቱ ለሚንቀሳቀሱ ሌሎች ታጣቂ ቡድኖች መነሳሳትን እንደሚፈጥርም ነው ኮሚሽነሩ የገለጹት። የፕሪቶሪያው ስምምነት በኢትዮጵያ ውስጥ ብቻ ሳይሆን በአህጉራችን ዙሪያ የሰላም ሂደቶችን እያሳየ ነው። ይህ ስምምነት ተአምራዊ ስምምነት እየተባለ ነው። ምክንያቱም ላለፉት ስድስት ወራት ምንም አይነት ጥይት አልተተኮሰም። በመሆኑም ስምምነቱ በኢትዮጵያ ውስጥ ላሉ ሌሎች ታጣቂ ቡድኖች ትልቅ መነሳሳት ይሆናል ብዬ አምናለሁ፣ ነው ያሉት። የታንዛኒያውን ድርድር በተመለከተ በምህጻረ ቃሉ ኢጋድ በመባል ለሚታወቀው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣንም ጥያቄ አቅርበን የዋና ስራ አስፈጻሚው ቃል አቀባይ ኑር መሐሙድ ሼህ በጽሁፍ በሰጡን አጭር ምላሽ እኛ የምናውቀው ንግግሩን የመጀመሩ ሂደት የላቀ ደረጃ ላይ እንደሚገኝና ንግግሮቹ በታንዛኒያ እንደሚደረጉ ነው ብለዋል። የሂደቱ ባለቤት ኢትዮጵያውያን ናቸው፣ የሚመራውም በኢትዮጵያውያን ነው ሲሉም ገልጸዋል። አክለውም ስለ ሁኔታው ጥሩ ዛቤ አላቸው ያሏቸው የኢጋድ ስራ አስፈጻሚ ዶክተር ወርቅነህ ገበየሁ በፓርቲዎቹ ከተፈለጉ ድጋፍ ለማድረግ ተዘጋጅተዋል ብለዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ እንደሚነጋገሩ ከመታወቁ ባለፈ ተደራዳሪ ወገኖች በማን እንደሚወከሉ ስለ አደራዳሪዎች ማንነት፣ እንዲሁም ስለ ድርድሩ ሂደት መንግስትና ታጣቂው ቡድኑ መሆኑ የታንዛኒያ ባለስልጣናት ዝርዝር ጉዳዮችን ከመግለጽ መቆጠባቸውን ሮይተርስ አመልክቷል። እኛም ከኢትዮጵያ መንግስት በኩል አስተያየት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በአሶሽትድ ፕሬስ የተጠቀሱት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ግን ለዋናው ድርድር መንገድ የሚጠርግ ያሉት የመጀመሪያው ውይይት መጀመሩን ጠቅሰዋል። የአሁኑ ንግግር ትኩረት መተማመንን መፍጠርና አቋሞችን ግልጽ ማድረግ ነው ማለታቸውን እንዲሁም ኖርዌይና ኬንያ በዚህ ሳምንት የሚደረገውን ንግግር እንደሚያሸማግሉም መግለጻቸውን ኤፒ በዘገባው ጠቅሷል። በታንዛኒያዋ የዛንዚባር ደሴት በ በሚካሄደው ድርድር የኢትዮጵያን መንግስት በመወከል ከሚሳተፉት መካከል የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንደሚገኙበት ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮች ነግረውኛል ያለው ደግሞ ሮይተርስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ